ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ወርጌን በከባድ የሰብአዊ መብቶች ጥሰት ጠርጥሮ ፍርድ ቤት አቀረባቸው። ተጠርጣሪው የመያዝም ሆነ የማሰር ስልጣን የለኝም ብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ለፖሊስ ፈቅዷል። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ተረኛ ወንጀል ችሎት ባቀረበው ማመልከቻ አቶ ተስፋዬ ኡርጌ በብሔራዊ መረጃና ደህንነት መስሪያ ቤት የመምሪያ ኃላፊ ሆነው ይሰሩ እንደነበሩ ይጠቁማል። በዚህ ኃላፊነት ስፍራ በነበሩበት ጊዜም ከፍተኛ የሰብአዊ መብቶች ጥሰት ይፈጽሙ እንደነበረ መጠርጠሩን ፖሊስ አመልክቷል። ፍርድ ቤቱ በበኩሉ በማመልከቻው የተጠቀሱትን ድርጊቶች ይበልጥ እንዲያብራራ ፖሊስን ጠይቋል። ፖሊስ እንደ ዘረዝረው ከሆነ ተጠርጣሪው በሽብር ወንጀል የተከሰሱትን ወይንም የተፈረጁትን ዜጎች ተጠርጣሪ በተለያዩ ስውር ስፍራዎች እንዲታሰሩ አድርገዋል። በአንዳንድ ቦታዎችም ራቁታቸውን ታስረው እንዲጣሉ፣ በቆሻሻ ቦታ በሰንሰለት ታስረው ጉንዳን እንዲበላቸው፣ እንዲሁም እንዲደበደቡ በማድረግ ጉዳት በማድረስና አንዳንዶቹም የተገደሉ እንዳሉም ፖሊስ ገልጸዋል። ከዚህም በተረፈ ተጠርጣሪው ሰዎችን በዘዴ ለሽፍቶች ምልመላ በማድረግ ከዚያም እንዲያዙ ምቹ ሁኔታን በመፍጠር የገቢ ምንጭ አድርገዋቸዋል። በዚህና በመሳሰሉ መንገዶች የተገኘን ሕገ ወጥ ገንዘብ ሕጋዊ በማስመሰል ተጠቅመዋል የሚል ጥርጣሬ እንዳለው ፖሊስ አብራርተዋል። ፍርድ ቤቱ ለዚህ ጥርጣሬ ፖሊስ ማስረጃ እንዳለውም ጠይቋል። ፖሊስ ከዚህ በፊት ባደራጀው በሌላ መዝገብ ለተጠርጣሪ በሕገ ወጥ መንገድ ገንዘብ የተላከበትንና ገንዘቡንም የተቀበሉበትን ማስረጃ እንዳለው ገልጿል። ከዚህም በተጨማሪ ከገቢያቸው በላይ ሀብት እንዳከማቹም ፖሊስ አመልክቷል። ተጨማሪ መረጃ ለማሰባሰብና የምስክሮችን ቃል ለመቀበልም ዐሥራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተከሳሽ በበኩላቸው የመያዝም ሆነ የማሰር ሥልጣን እንደሌላቸው፣ ሀብት ማከማቸትን በተመለከተ ሕገ መንግሥቱ ለማንኛውም ዜጋ የፈቀደው መሆኑን አስታውሰው እሳቸው ግን አንድ መኖሪያ ቤት እንዳላቸው ገልጸዋል። የቀረቡት አቤትታዎች ተዘርዝረው ቢቀርቡልኝ መልስ ለመስጠት እችላለሁ ብለዋል። ፍርድ ቤቱ በበኩሉ ማስረጃ አይቶ ለማከራከር ሳይሆን ፖሊስ በጠየቀው የ14 ቀን ተለዋጅ ቀጠሮ አስተያየታቸው እንዲሰጡ አዟቸዋል። ተጠርጣሪም ለአራት ወራት ላላነሰ ጊዜ በምርመራ ላይ የቆዩ መሆናቸውን ገልጸው ፍርድ ቤቱ ይህን ተመልክቶ ውሳኔ እንዲሰጣቸው ጠይቀዋል። ፖሊስ በበኩሉ እስከ ዛሬ በምርመራ የሚገኙት ከሰኔ 16ቱ የመስቀል አደባባይ የቦምብ ጥቃት ጋር በተያያዘ መሆኑን አስታውሶ አሁን የተያያዘው ጉዳይ ከዚህ ጋር እንደማይገናኝ አስረድቷል ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 24 ቀን 2011 ዓ ም ቀጠሮ ቆርጧል በዚህ ችሎት በትናንቱ ዕለት በተለያዩ የወንጀል ድርጊቶች የተጠረጠሩ ሌተና ኮሎኔል ሰጠኝ ካሳይ ኮሎኔል ጉደታ ኦላና አቶ ዓለም ፍጹምና ሌሎችም በአዳር ለነገ ህዳር 12 ቀን 2011 ዓ ም ተቀጥረዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ